ዋና ጽሕፈት ቤቱም በቤጂንግ ቻይና ያደረገውና የዓለም ባንክ ተገዳዳሪ መሆኑ የሚነገርለት ዘርፈ ብዙ አበዳሪ የእስያ መሰረተ ልማት ማዋለ ንዋይ ባንክ ስራውን የጀመረው ባለፈው ጎርጎሮሳዊ ዓመት መባቻ ነው። አንድ መቶ ቢሊዮን የአሜሪካን ዶላር መነሻ ካፒታል ባለው በዚህ ባንክ በርካታ የአውሮፓ ሀገራት ባለ ድርሻ ናቸው፣ ምንም እንኳን ዩናይትድ ስቴትስ እርምጃቸውን አጥብቃ ብትቃወምም። ዛሬ ደግሞ ባንኩ አባል ለመሆን ማመልከቻ ካቀረቡ መካከል አስራ ሶስት ሀገራትን መቀበሉን አስታውቋል። ከነዚህ መካከልም ኢትዮጵያ፣ ካናዳ፣ ሆንግ ኮንግ፣ ቬንዙዌላ፣ አፍጋኒስታን፣ አየርላንድ፣ ሃንጋሪ ቤልጅየም፣ ፔሩ እንዲሁም ሱዳን ይገኙበታል። የባንኩ ፕሬዚደንት የሲያ መሰረተ ልማት መዋለ ንዋይ ባንክ አባል ለመሆን የሚያመለክቱ ሀገራት ቁጥር መበራከት ባንኩን በዓለም አቀፍ ተቋምነት ለመመስረት ያደረጉትን ፈጣን እድገት እንደሚያመለክት ነው የተናገሩት። በእንግሊዝኛ ምህፃሩ ኤአይአይቢ ከመላው የዓለም ክፍሎች አባላትን ማሰባሰብ መቻሉም በጣም እንዳኮራቸው ያመለከቱት ፕሬዚደንቱ በቀጣይም የባንኩ የቦርድ ገዥዎች ሌሎች ማመልከቻዎችንም እየመረመሩ እንደሚያጸድቁ ጠቁመዋል። ዛሬ ማመልከቻቸው ተቀባይነት ማግኘቱ የተገለጸው አስራ ሶስቱ አዳዲስ አባል ሀገራት የባንኩ አባልነታቸው የሚጸድቀው ግን የመጀመሪያ ክፍያቸውን ወደ ባንኩ ሲያስገቡ በተጨማሪም አስፈላጊውን የሰነድ ሂደት ሲያጠናቅቁ እንደሚሆን ተገልጿል። ባንኩ አስራ ሶስት ሀገራትን በአዲስ አባልነት መቀበሉም ያሉትን የአባል ሀገራት ብዛት ሰባ ያደርሰዋል ተብሏል። የባለ ድርሻ አባላቱ ቁጥር መበራከት ደግሞ የባንኩን የማበደር አቅም እንደሚያጠናክረው ነው የተነገረው። የዚህ ባንክ መቋቋምና አባል መሆኗ ለኢትዮጵያ መንግስት አማራጭ አጋር ማግኘት ያስችለዋል ይላሉ የቀድሞ የምክር ቤት አባልና የኢኮኖሚ ባለሙያ የሆኑት አቶ ግርማ ሰይፉ፣ እንደ መንግስት ሆነች ስታዩ አማራጭ መሄጃ ቦታ ማግኘት መጥፎ አይደለም። ለምሳሌ ዓለም ባንክም በዋና ዋና ገንዘብ ሰጪዎቹ የኢኮኖሚ ፖሊሲ አቅጣጫ ምናምን የሚመራ ነው እነዚህኞቹ ደግሞ ያው ብዙ የአቅጣጫም ችግር የለባቸውም ያዋጣል ላያዋጣም የሚሉና እንደሚታወቀው ከእነዚህኞቹ በአማራጭ ሆነው ለመቅረብ የተዘጋጁ ስለሆነ በተለይ ደግሞ እንደ ኢትዮጵያ በደንብ አድርጎ የዓለም ባንክንና የምዕራብያውያኖቹን ብድር ያገኘ አሁን በዛኛው በኩል ቢሄድ የተሻለ ከሆነ ያንን እንደ አማራጭ አስቦት ሊሆን ይችላል። የእስያይ መሰረተ ልማት መዋለ ንዋይ ባንክ ባለፈው ዓመት ሰኔ ወር ለአራት ሀገራት የሚሆን ግማሽ ቢሊዮን ዶላር ብድር አጽድቋል። ብድሩም በፓኪስታን፣ ኢንዶኔዥያ፣ ታጂኪስታን እና ባንግላዴሽ ውስጥ ለተጀመሩ ፕሮጀክቶች ተሰጥቷል። ቀደም ሲል እነዚህ ፕሮጀክቶች በሲያይ ልማት ባንክና በዓለም ባንክ የገንዘብ ድጋፍ የተጀመሩ ነበሩ። የባንኩ መጠናከር የሚያሳስባቸው ብድር ለመስጠት የሚያወጣው መስፈርት ዝቅተኛ እንደሚሆን እንደ ዓለም ባንክ እና መሰል ለልማት እንቅስቃሴዎች የገንዘብ ድጋፍ የሚያቀርቡ ተቋማት ያስቀመጧቸውንም ዘላቂ የማህበራዊ አካባቢያዊና ኢኮኖሚያዊ መርሆችን ከግምት የማያስገባ ይሆናል የሚል ትችት እየሰነዘሩ ነው። አቶ ግርማ ግን እነ ዓለም ባንክ የሚባለውን መስፈርትና መርሆ ችላ አካሉት ቆዩ ይላሉ። ከዚህ በፊት እና ዓለም ባንክ አይ ኤም ኤፍ ምናምን የሚያስቀምጧቸው አንዳንድ ቅድመ ሁኔታዎች ነበሩ። በተለይ ከሰብአዊ መብት አያያዝ ጋር እያያዙ ነበሩ። ይህ ግን አሁን በቅርብ ጊዜ ባለኝ ልምድ ዓለም ባንክ እንደዚህ አይነት ስትሪክት የሆነ የሰብአዊ መብት ማክበርን እንደዚህ አይነት ነገሮችን እየጠየቀ አይደለም። የሚሰጡ ይሄንን ሲሉ ምን ማሳያ አለት? ኢትዮጵያ ከዓለም ባንክ በጣም ብዙ ብድሮች አግኝታለች እስካሁን ባሉት ጊዜያቱ እና ኢትዮጵያ ዲሞክራሲ እያከበረች አይደለም እስካሁን ብድር እየተሰጣት ያለው ። ስለዚህ እነሱም ያው ለውይይቱ ምናምን ጋር ያነሱታል እንጂ ስትሪክት የሆነ እንትን የላቸውም። በፊት ስትራክቸራል አጀስትመንት የሚባል አይ ኤም ኤፍ የሚያደርጋቸው ነገሮች ነበሩ። በተለይ ኢንተረስት ሬት እንዲህ ካላደረጋችሁ፣ የዋጋ ምንዛሪያችሁን እንዲህ ካላደረጋችሁ፣ ገንዘብ አልሰጣችሁ የሚል ነገር የነበረበት ጊዜ አሁን ቀርቷል። ራሱ አንድ ነገር እኔ የማውቀው ምናልባትም ይሄ ከአካባቢ ጥበቃ ጋር ምናምን የተያያዙ ችግር አለባቸው ብለው የሚያምኗቸውን ሎቢስቶች በጣም የሚሳተፉባቸውን ፕሮጀክቶች ሳፖርት አያደርጉም። እንዲህም ሆኖ አቶ ግርማ በዓለም ላይ አንድ ብቻ ግዙፍ አበዳሪ የገንዘብ ተቋም ከሚኖር እንደዚህ አይነቱ ተጨማሪ አማራጭ ባንክ መኖሩ ከጉዳቱ ጥቅሙ ከፍ እንደሚል ነው ያመለከቱት። የዓለም ባንክ ተቀናቃኝ ተደርጎ ከወዲሁ የታየው የስያዊ መሰረተ ልማት መዋለ ንዋይ ባንክ አብዛኞቹን ሀገራት አጓጉቶ እየሳበ መሆኑ ቢነገርም በአንደኛና በሶስተኛ ደረጃ የዓለም ትልቁ ኢኮኖሚ ባለቤቶች የሆኑት ዩናይትድ ስቴትስና ጃፓን እስካሁን የዚህ ባንክ አባል መሆን አልፈለጉም።